የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በአጭሩ በመድረክ ስም የሚጠራው የፖለቲካ ተቃዋሚ ፓርቲ በቀጣይ ትርምስ እና ጥፋት ለመታደግ ስር ነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር ነው በሚል ርዕስ ጽሑፉን አሰራጭቷል። አሁን በኢትዮጵያ ያለው ሁኔታ በጣም አጣዳፊ እንደሆነ የሚገልጹት የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊው አቶ ሙላቱ ገመቹ ናቸው። የአሁኑ ኢትዮጵያ ሀገራችን ያለችበት ሁናቴ በጣም አሳሳቢና ከፍተኛ ደረጃ ላይ የደረሰ በመሆኑ ይህንኑን ያለውን ትርምስና ጥፋት ለመታደግ ስርነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር መሆኑን በመገንዘብ ነው። ችግሮች ያልተፈቱ በመሆናቸው አሁንም አሳሳቢ ናቸው በማለት አቶ ሙላቱ አስምረውበታል። ኢትዮጵያ አገራችን በተለይ በኦሮሚያ ምስራቃዊ ክፍል ውስጥ አሁንም በታጣቂዎች ሰዎች እየሞቱ ነው። ከቤት ንብረታቸው እየተፈናቀሉ ነው። እንደምታውቁት ከሁለት መቶ ሺህ በላይ ታጣቂዎች ወጥተው ህዝብን ከቤት በትጥቅ ከቤታቸው አስወጥቷል። አሁን በዳስና በድንኳን ተጠልሎ የህዝብ እርዳታ እየተጠየቀ ነው። ይሄ በጣም አሳሳቢ ነው። ሕገ መንግሥቱ ውስጥ የተጠቀሱት መብቶችን ባለማክበር በውስብስብ የተፈጠረው ሁኔታ የመንስኤ ችግሮች መሆናቸው በምስራቅና ምዕራብ ምስራቅ የተከሰቱትን እንደ ዋቢ ይጠቅሰዋል። የኢትዮጵያ ሶማሌና የኦሮሚያን ጉዳይ ብታዩት፣ በአንድ ሕገ መንግሥት ስር ጥላ ስር እያለን በአንድ ስርዓት እየተዳደርን በአንድ ሕገ መንግሥት እየተዳደርን ከሌሎች አይደለም። ከክልል ውጣ ተብሎ የሚወጣበት ምንም ምክንያት አይኖርም። ይህንን አዋጅ ሊያስጠብቅ አልቻለም። አዋጁ በሕገ መንግሥቱ አዋጅ ቁጥር 32 ህዝብ አራንድ ላይ ማንም ኢትዮጵያዊ በፈለገበት አካባቢ የመኖር መብቱ የተጠበቀ ነው። እንኳን ኢትዮጵያዊ ሌላ ዜጋም የኢትዮጵያዊነት ውስጥ መኖር ከተፈቀደ የትም የመኖርና ሀብት የማፍራት ቤት የመስራት ንብረት የመገንባት መብት አለው። ይህንን ማስጠበቅ አልተቻለም። አሁን ይህን መሰል አካሄድ በማዳግም ሁኔታ መቆም አለበት ማለት ጥሪ ያስተላለፉት አቶ ሙላቱ ገመቹ። ይሄ ለአንድና ለመጨረሻ እዚህ አገር ላይ መቆም አለበት። በጉልበት የሚደረግ ሥልጣን ፋይዳ የለውም። ሰላማዊ ትግል በሚደረግበት ጊዜ አሁንም ቢሆን ኢህአዴግ በጠቅላላ በጉልበት የሚሆኑ ነገሮች እስኪመጡ ድረስ ከመጠበቅ ይሄን ዕድል ተጠቅሞ አሁን ካሉት ሁሉም በአገሪቷ ላይ ችግር አለብን ብሎ አኩርፎ የተቀመጡት ሁሉ አንድ ላይ መጥቶ ይህንን የብሔራዊ አንድነት መንግሥት የሚቋቋምበትን መንገድ መፈለግ ነው። ኢህአዴግ እያለ ይህንን ቁርሾ እያሳለብን ለወደፊቱ ችግር እንዳይመጣ ይሄ ነበር ብለን የፖለቲካ ችግር ሳይመጣ በስምምነት ለወደፊት ይሄ ሽግግር የሚሆንበትን የብሔራዊ አንድነትን ለመፍጠር እየሞከርነው ነው በእኛ በኩል። ጌታቸው ተድላም ኃይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ።